የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።

ሁሉም እንደሚያውቀው በኢትዮጵያ ያለው ድርቅ እየተባባሰ ነው። አራት ዝናብ ያልነበረባቸው የድርቅ ወቅቶች አሳልፈናል። ሳይንቲስቶች ቀጣዩ የዝናብ ወይም የምርት ወቅትም አምስተኛ የድርቅ ወቅት እንደሚሆን እየተነበዩ ነው። ያ በሀገሪቱ ያለውን ድርቅ በታሪክ እጅግ አስከፊ ያደርገዋል።

በኢትዮጵያ የዩናይት ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጆግ ጄኮብሰንን የሰማችሁት። ዝርዝሩ በዕለቱ ርዕስ አብይ ርዕስ ይቀርባል። በአራት የአፍሪቃ አገሮች ባደረጉት የሥራ ጉብኝት ማብቂያ ላይ ትናንት ኢትዮጵያ የገቡት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዓለም ዙሪያ ተከሰተ ላሉት ቀውስ ምዕራባውያንን ተችተዋል። የዚህም ዝርዝር ደርሶናል በመጽሔቱ ክፍለ ጊዜ ይቀርባል።

ረቡዕ ሐምሌ 20 2014 ዓ ም ጤና አስትልኝ እንደምናመሻችሁ ክቡራትና ክቡረን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ የቴክኒክ አቀናባሪው ደግሞ ፓትሪክ ዲያ ነው። የቀጥታ ስርጭት ምስልና ድምፅ አቀናባሪው ጆጊል ነው። እስከ ምሽቱ አራት ሰዓት ከልዩ ልዩ ዝግጅቶች ጋር አብረናችሁ እንቆያለን። አሁን ቀዳሚው የሰዓቱ የዓለም ዜና ነው።

ጤና ይስጥልን አድማጮቻችን እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በኢትዮጵያ ተከስቷል ላለችው አስከፊ ድርቅ ምላሽ የሚውል የ488 ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ ማድረጓን ዛሬ አስታውቃለች። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በኢትዮጵያ አሁን የታየው ድርቅ በታሪክ እጅግ የከፋ መሆኑን ገልጸው አገራቸው ኢትዮጵያና ሕዝቧን ለመደገፍ ቁርጠኛ መሆናቸውን ተናግረዋል። ዛሬ ይፋ የተደረገው የገንዘብ መጠን

የያዝ ነው የአውሮፓውያን ዓመት ዩናይትድ ስቴትስ ለኢትዮጵያ የሰጠችውን የገንዘብ ድጋፍ 668 ሚሊዮን ዶላር ያደረሰው መሆኑም ተመልክተዋል። አድማጮች፣ በዚህ ዙሪያ የተጠናቀረው ዘገባ በምሽቱ አብይ ርዕስ ይቀርባል።

በአፍሪካ የሚያደርጉትን የአራት ቀናት ጉብኝት አጠናቀው በዛሬው ዕለት ወደ አገራቸው የተመለሱት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ቆይታቸው ከኢትዮጵያ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው ስለ ሁለቱ አገሮች ግንኙነት መምከራቸው ተዘግበዋል። ላቭሮቭ ዛሬ ጠዋት በአዲስ አበባ ካሉ የዲፕሎማቲክ ማኅበረሰብ አባላት ጋር ተገናኝተው መምከራቸውም ተመልክተዋል። የዚህ ዝርዝር ዘገባ በምሽቱ የዜና ትንታኔ ይቀርባል። በሱማሊያ የታችኛው ሸበሌ

ግዛት በደረሱ ሁለት የቦንብ ጥቃቶች የግዛቲቱ ዋና ከተማ ከንቲባን ጨምሮ 18 ሰዎች መገደላቸውን ባለስልጣናቱ ተናገሩ። እጅግ የከፋ መሆኑ ለተነገረለት ጥቃት እስላማዊ ጽንፈኛ ቡድን አልሸባብ ኃላፊነቱን ወስዷል። መሐመድ ዳይሳኔ ከሞቃዲሾ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የመጀመሪያው መርካ በተባለችው የሶማሊያ የታችኛው ሸበሌ ግዛት ዋና ከተማ

በባለሥልጣናት ላይ እየተነጣጠረ በአጥፍቶ ጠፊ የተሰነዘረ የቦምብ ጥቃት ነው። በጥቃቱም የከተማይቱ ከንቲባ አብዱላሂ አሊ ዋፎ እና ሌሎች አስር ሰዎች ሲገደሉ በርካታ የከንቲባው ጠባቂዎችም የመቁሰል አደጋ ደርሶባቸዋል። አንድ የግዛቲቱ የጸጥታ ጉዳዮች ባለሥልጣን ለአሜሪካ ድምፅ በሰጡት አስተያየት የቦምብ ጥቃቱ የተፈጸመው ከመርካ አስተዳደር ዋና መስሪያ ቤት አቅራቢያ ነው

ከፍንዳታው መጠን አንጻር የሟቾች ቁጥር ገና ሊጨምር እንደሚችል በጉዳዩ ላይ አስተያየት ለመስጠት ፍቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ የግዛቲቱ ባለስልጣን ተናግረዋል። እስላማዊ ታጣቂ ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። መርካ ከሶማሊያ ዋና ከተማ ሞቃዲሾ በዘጠና ሁለት ኪሎ ሜትሮች ርቀት ላይ የምትገኝ የወደብ ከተማ ናት። በሌላ ያልተያያዘ ድንገት በዛሬው ዕለት አፍጎዬ ከተማ ውስጥ ከሚገኝ የተጨናነቀ የእንስሳት መሸጫ ስፍራ የደረሰ የቦምብ ፍንዳታ

የዓይን እማኞች እና የሕክምና ምንጮች ለአሜሪካ ድምፅ እንደገለጡት ሰባት ሰዎች ሲገደሉ ሌሎች 14 ሰዎች የመቁሰል አደጋ ደርሶባቸዋል። ፖሊስ እንዳመለከተውም ፍንዳታ የደረሰው መሬት ውስጥ በተቀበረ ፈንጂ አማካኝነት ነው። አልሻባብ በበኩሉ በፍንዳታው ሁለት የኬንያ ወታደሮች መገደላቸውን ቢያመለክትም ጥቃቱን የፈጸምኩት ግን እኔ ነኝ በሚል ኃላፊነት አልወሰድም።

ሆኖም በሰሜን ምስራቅ ኬንያ ከምትገኘው የማንዴራ ከተማ አቅራቢያ የኬንያ ወታደሮችን በጫነ ተሽከርካሪ ላይ የቦምብ ጥቃት መፈጸሙን ተናግረዋል። በተያያዘ ዜና የእስላማዊ ሸማቂ ቡድን ከቅርብ ቀናት ወዲህ የጥቃቱ መጠንና ስፋት እየጨመረ በመምጣቱ ተዘግቧል። በመቶዎች የሚቆጠሩ የቡድኑ ታጣቂዎች ባለፈው ሳምንት ወደ ምስራቅ ኢትዮጵያ ገብተው ከኢትዮጵያ የጸጥታ ኃይሎች ጋር ግጭት መፍጠራቸውም ይታወሳል።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የቻይናው መሪ ዢፒንግ ነገ ሐሙስ እንደሚነጋገሩ የአሜሪካ ባለስልጣናትን የጠቀሱ የዜና ማሰራጫዎች ዘግበዋል። ቻይና ታይዋንን አስመልክቶ በምታነሳው የይገባኛል ጥያቄ ዙሪያ በዋሽንግተንና ቤይጂንግ መካከል አዲስ ውጥረት በበዛበት በዚህ ወቅት ሁለቱ መሪዎች የሚገናኙት በአራት ወራት ጊዜ ውስጥ ለመጀመሪያ ጊዜ እንደሚሆን ተመልክተዋል። በቅርቡ ታይዋንን ለመጎብኘት ያቀዱት የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ

ጉብኝቱን እንዳያደርጉ ቻይና አስጠንቅቃለች። አፈጉባኤዋ ታይዋንን ቢጎበኙ ዋሽንግተን የሚያስከትለውን መዘዝ ትሸከመዋለች ብላለች ቻይና ረቡዕ ባወጣችው መግለጫ። ፔሎሲ ታይዋንን የሚጎበኙ ስለመሆናቸው ማረጋገጫ ባይሰጡም ራሷን የምታስተዳድረውን ደሴቲቱን ታይዋን እንደሚጎበኙ ዘገባዎች ያመለከቱት በዚህ ወር ውስጥ ነበር።

የዓለም ኢኮኖሚ እድገት እጅግ አዝጋሚ እየሆነ የመጣ ሲሆን ፈጥኖ የማገገሙ ሁኔታም የጨለመ መሆኑን ዓለም አቀፉ የገንዘብ ተቋም አይኤምኤፍ ትናንት ማክሰኞ ባወጣው መግለጫ አስታወቀ። አይኤምኤፍ ባለፈው ዓመት በመላው ዓለም የነበረው የ6.1 ከመቶ እድገት በዚህ ዓመት ወደ 3.2 ከመቶ ዝቅ እንደሚል መገመቱን አስታውቀዋል። እንደ አውሮፓ አቆጣጠር በ2021 ታይቶ የነበረው ጊዜያዊ እድገት በ2022 በተከሰቱ ሁኔታዎች መልሶ መጨለሙን ዓለም አቀፉ የገንዘብ ተቋም ገልጿል።

በዚህ ሁለተኛው ሩብ ዓመት በቻይና ና ሩሲያ የታየው ማሽቆልቆል እንዲሁም በዩናይትድ ስቴትስ የሸማቾች ወጪ ከተጠበቀው በታች መሆን ለዓለም አቀፍ ምርት መቀነስ ምክንያት መሆኑን ተቋሙ አመልክተዋል። የዓለም ኢኮኖሚ በተለያዩ ቀውሶች የተመታ መሆኑን የገለጸው አይኤምኤፍ በኮቪድ-19 ወረርሽኝ የተጎዳው ኢኮኖሚ በተለይም በዩናይትድ ስቴትስና በአውሮፓ የታየው ግሽበት ጥብቅ የሆነ የፋይናንስ ሁኔታን መፍጠሩን አስታውቋል። በቻይና የኮቪድ ወረርሽኝና የተቋማት መዘጋጋት

ከተጠበቀው በላይ አዝጋሚ ሁኔታን መፍጠሩ በዚያ ላይ የሩሲያና የዩክሬን ጦርነት ሲጨመር አሉታዊ ተጽዕኖች ወደ ሌሎችም እንዲስፋፉ ማድረጉንም ተቋሙ አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

ቱርክ ከኢራቅ ግዛት ለቃ እንድትወጣ እንፈልጋለን ሲሉ የኢራቅ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት የጸጥታው ምክር ቤት ጥያቄ አቀረቡ። ጥያቄው የቀረበው ኢራቅ ግዛት ውስጥ በሚገኘው አንድ የእረፍት ቀናት መዝናኛ ስፍራ ላይ ቱርክ አድርሰዋለች የተባለውን ጥቃት ተከትሎ የኢራቅ የውጭ ጉዳይ ሚኒስትር ፋኡድ ሁሴን ለምክር ቤቱ አባላት ትናንት ባሰሙት ንግግር ነው። በኢራቅ ግዛት ውስጥ የቱርክን ወታደራዊ ኃይሎች ህገወጥ እንቅስቃሴ እናወግዛለን ብለዋል። ሚኒስትሩ እንደ ኤሮፓ

መቆጣጠር ሐምሌ 20 በኩርዲሽ ግዛት ዶሁክ ውስጥ በሚገኝ የመዝናኛ ስፍራ በደረሰው ጥቃት ሶስት ህጻናትን ጨምሮ ዘጠኝ ሲቪሎች መገደላቸው ተመልክተዋል። ባግዳድ አንካራን በመክሰስ ካሳ የጠየቀች ሲሆን በጥቃቱ ዙሪያ ዓለም አቀፉ ምርመራ እንዲደረግ ጠይቃለች። ቱርክ ከድንበሯ በሚዋሰነው የኩርድ ግዛት ፈጽመዋለች የተባለውን ጥቃት አስተባብላለች።

ሩሲያ እንደ አውሮፓ አቆጣጠር በ2024 ከዓለም አቀፉ የጠፈር ምርምር ጣቢያ በመውጣት በምድር ዙሪያ የሚሽከረከር የራሷን ጠፈር ምርምር እንደምትገነባ አስታወቀች። ይህ የተገለጸው የአገሪቱ የጠፈር ምርምር ስራ አስፈጻሚ ዮሪ ቦርሲቭ ትናንት ማክሰኞ ከፕሬዚደንት ቭላድሚር ፑቲን ጋር በተገናኙበት ወቅት ነው። ሩሲያ ዓለም አቀፉን የጠፈር ምርምር ጣቢያ ሙሉ ለሙሉ ለቃ ከመውጣቷ በፊት ለአጋሮቿ የገባችውን ቃል ትፈጽማለች ብለዋል ቦርሲቭ። ሞስኮ የራሷን የጠፈር ጣቢያ ማቋቋም ቅድሚያ

ምትሰጣቸው ተግባራት አንዱ መሆኑን ግልጽ አድርጋለች። የዩናይትድ ስቴትስ የጠፈር ተቋም ሩሲያ ከዓለም አቀፉ የጠፈር ምርምር ጣቢያ እየወጣች ስለመሆኑ እንደማያውቅ አንድ ከፍተኛ የናሳ ባለስልጣን ለሮይተርስ መናገራቸው ተዘግበዋል። የሩሲያው ውሳኔ የመጣው በሩሲያው የዩክሬን ወረራ ምክንያት በምዕራባውያን ና በሩሲያ መካከል ከፍተኛ ውጥረት በሰፈነበት ወቅት መሆኑም ተመልክተዋል።

የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር ጥር 2021 በምርጫ ከስልጣን ወርደው ከሄዱ በኋላ ለመጀመሪያ ጊዜ ትናንት ማክሰኞ ንግግር ለማሰማት ወደ ዋሽንግተን ተመልሰዋል። ትራምፕ ከዋይት ሀውስ አንድ ማይል ርቆ በሚገኝ አንድ ሆቴል ውስጥ የእሳቸውን አስተዳደር አጀንዳዎች በሚያራምደው ተቋም ላይ ተገኝተው 600 ለሚደርሱ ደጋፊዎቻቸው 90 ደቂቃ በፈጀ ንግግራቸው በአብዛኛው በህዝብ ደህንነት ላይ ያተኮሩ ንግግሮችን አሰምተዋል። እንደ አውሮፓ አቆጣጠር

በ2020 በተደረገው ምርጫ ፕሬዚደንት ባይደንን አሸንፍ ያለው የሚለውን የሐሰት ትርክታቸውን ትራምፕ በድጋሚ ማሰማታቸው ተዘግቧል። ለፕሬዚዳንትነት ተወዳደርኩ፣ አሸነፍኩ። እንደገና አሁንም ለሁለተኛ ጊዜ አሸነፍኩ። ሁለተኛው ላይ እንደውም የተሻለ ነበር ያደረግኩት። በጣም የተሻለ ነበር የሠራሁት።

ትራምፕ እንደ አውሮፓ አቆጣጠር ጥር 6 2021 የዩናይትድ ስቴትስ ምክር ቤት ሕንፃን ካፒቶልን በአመፅ የወረሩ ደጋፊዎቻቸውን ድርጊት ተከላክለዋል። በወንጀል የተከሰሱት አንዳንዶቹ ተከላካዮች የተስተናገዱበት መንገድ በጣም መጥፎ ነበር ብለዋል።

ትራምፕ የምርጫውን ቆጠራ ለማደናቀፍ የተቃጣውን የአመስ ጥቃት የሚመረምረውን የምክር ቤቱ መርማሪ ኮሚቴ በብዙ ተችተዋል። እንደ አውሮፓ አቆጣጠር በ2024 ለፕሬዝደንትነት የሚወዳደሩ ስለመሆኑ በትክክል ባይናገሩም እሳቸው የማይወዳደሩ ከሆነ ግን አገሪቱ ትልቅ ጉዳት ያገኛታል ብለው መናገራቸው ተሰምተዋል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሐምሌ 20 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ እንዲሁም የዌብና ማኅበራዊ መገናኛ ቅንብሮች አስተናጃችን አበባየሁ ገበያው የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው።

አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብለን በመግቢያ ያስተዋወቅ ነው ርዕስ ነው ለአስከፊው የኢትዮጵያ ድርቅ መርጃ የሚሆን የ488 ሚሊዮን ዶላር ተጨማሪ

የሰብአዊ ድጋፍ ማድረጓን ዩናይትድ ስቴትስ አስታወቀች። ዛሬ ይፋ የተደረገው ይህ የገንዘብ መጠን ዩናይትድ ስቴትስ በያዝነው የአውሮፓውያኑ ዓመት ለኢትዮጵያ ድርቅ ምላሽ ያደረገችውን ድጋፍ መጠን 668 ሚሊዮን ዶላር አድርሶታል። አሁን የሚታየው ድርቅ በታሪክ እጅግ የከፋው መሆኑን የገለጹት በኢትዮጵያ ዩናይትድ ስቴትስ አምባሳደር

የኤምባሲው ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን አገራቸው ኢትዮጵያንና ሕዝቦቿን ለመደገፍ ቁርጠኛ ናት ብለዋል። ወደ ትግራይ የተላከው የምግብ እርዳታ እንዲሰራጭና እንዲከፋፈል የሚረዳ የነዳጅ የጫኑ የመጀመሪያዎቹ ተሽከርካሪዎች ከጅቡቲ ወደ ኢትዮጵያ መግባታቸውንም አምባሳደር ጄኮብሰን ዛሬ በሰጡት መግለጫ አስታውቀዋል። እንደ ዩናይት ስቴትስ

አይነት ሰብአዊ አጋሮች በወር እስከ ሁለት ሚሊዮን ሊትር ነዳጅ ከቀረጥ ነጻ እንዲያስገቡም የኢትዮጵያ መንግስት መፍቀዱን ጠቁመዋል። እስክንድር ፍሬው ነው የተከታተለው።

ዛሬ በዩናይትድ ስቴትስ ኤምባሲ ይፋ የተደረገው የገንዘብ ድጋፍ በተለያዩ የአገሪቱ አካባቢዎች የተከሰተውን ድርቅ ተከትሎ በየትኛውም ሰብአዊ አጋር ከተደረጉት ሁሉ ከፍተኛው ነው። በአዲስ አበባው የዩናይትድ ስቴትስ ኤምባሲ በተሰጠው ጋዜጣዊ መግለጫ ላይ እንደተመለከተው ታዲያ ድጋፉ የድርቁን የአስከፊነት ደረጃ መነሻ ያደረገ ነው። በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ድጋፉን ይፋ ያደረጉት ኢትዮጵያ እየተጋፈጠች ያለችውን ድርቅ አስከፊነት በመግለጽ ጭምር ነው።

As everyone knows, the drought in Ethiopia is getting worse. We've had four failed rainy seasons, and scientists are predicting a fifth failed rainy season, making this the worst drought in recorded history. <laughs>

በታሪክ እጅግ አስከፊ ያደርገዋል። እኛ እንደ ዩናይትድ ስቴትስ መንግስት፣ እንደ ዩናይትድ ስቴትስ ህዝብ ኢትዮጵያንና ህዝቧን ለመደገፍ ቁርጠኛ ነን። ዛሬ ለድርቅ ምላሽ የሚሆን 488 ሚሊዮን ዶላር አስተዋጽኦ ይፋ እያደረግን ነው እስካሁን በዚህ ዓመት ካደረግነው ድጋፍ በተጨማሪ

በኢትዮጵያ የተከሰተው ድርቅ በአገሪቱ ደቡብና ደቡብ ምዕራብ አካባቢዎች የሚገኙ ዜጎችን ስጋት ላይ መጣሉን ድጋፉን አስመልክቶ በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የወጣው መግለጫ አመልክቷል። ለአራት ተከታታይ የምርት ወቅቶች ዝናብ ያላገኙ ነዋሪዎች በድርቅ ምክንያት መቸገራቸውን ምርት መበላሸቱንና 2.5 ሚሊዮን ከብቶችን መሞታቸውን ጠቁሟል።

የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የኢትዮጵያ ዳይሬክተር ሾን ጆንስ እንዳሉትም በዚሁ ድርቅ ምክንያት ሚሊዮኖች እርዳታ ፈላጊ ሆነዋል። እንደ ተባበሩት መንግስታት ድርጅት መረጃ ድርቁ ከ8.1 ሚሊዮን በላይ ኢትዮጵያውያን ላይ ተጽዕኖ አሳድሯል። ይህ ደግሞ ወዲያውኑ የአስቸኳይ ጊዜ እርዳታ የሚያስፈልጋቸውን 7.4 ሚሊዮን ኢትዮጵያውያን ይጨምራል።

ይህ በኢትዮጵያ ከ120 ዓመታት ለሚበልጥ ጊዜ ያልታየ አስከፊ ድርቅ ነው እና ቀድሞ እርምጃ መውሰድ ሕይወት ለማዳን ፍጹም አስፈላጊ መሆኑን እናውቃለን። ድጋፋችን በምንም ቅድመ ሁኔታ ላይ ያልተመሰረተ የአሜሪካን እሴቶች የሚያንጸባርቅና የኢትዮጵያን ሕዝብ ለመደገፍ ያለንን የቀጠለ ቁርጠኝነት የሚያመለክት ነው። የኢትዮጵያ መንግስትና ዩናይትድ ስቴትስን የመሳሰሉ ዓለም አቀፍ አጋሮች በቅርበት የሚመክሩበትና

በአገሪቱ ያለውን የድጋፍ ፍላጎት የሚያመለክተው ዓመታዊ ሰነድ እስካሁን በመንግስት ይፋ አልተደረገም። ይሁንና በዩናይትድ ስቴትስ ይፋ የተደረገው እርዳታ በመንግስትና በዓለም አቀፉ ማህበረሰብ የተለዩ ፍላጎቶችን መነሻ ያደረገ መሆኑን ሾን ጆንስ ተናግረዋል። እሳቸው እንዳሉት

እየቀረበ ያለው ድጋፍ እንዲያውም ከፍላጎቱ በእጅጉ ያነሰ ነው። በተያያዘ ዜና ወደ ትግራይ የሚላክን የምግብ እርዳታ ለማሰራጨትና ለማከፋፈል የሚውል ነዳጅ የጫኑ የመጀመሪያዎቹ ተሽከርካሪዎች ከጅቡቲ ወደ ኢትዮጵያ መግባታቸውም በዛሬው ጋዜጣዊ መግለጫ ተጠቅሷል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እንዳሉት ነዳጁ መግባት የጀመረው መንግስት በሰጠው የቀረጥ ነጻ ፈቃድ ነው። የሰብአዊ

የአካባቢ ድጋፍ ማህበረሰቡ ነዳጅ ከቀረጥ ነጻ እንዲገዛና ከጅቡቲ እንዲገባ በመወሰኑ መንግስትን እናመሰግናለን። የመጀመሪያዎቹ መኪናዎች ትናንት ከጅቡቲ ወደ ኢትዮጵያ ገብተዋል።

እና ወደ ሰሜን እንደሚንቀሳቀሱ ተስፋ እናደርጋለን፣ ምክንያቱም በኢትዮጵያ የነዳጅ እጥረት እንዳለ ሁሉም ሰው የሚያውቀው ይመስለኛል። የሰብአዊ ድጋፍ ሰራተኞች ድጋፍ ለማሰራጨት ያንን ነዳጅ ይፈልጋሉ። እንደ አውሮፓውያን አቆጣጠር ከሚያዝያ አንድ ጀምሮ ምግብ የጫኑ መኪናዎችን ወደ ትግራይ መላክ ችለናል። ይህ አዎንታዊ እርምጃ ነው። ነገር ግን ይህንን ምግብ በትግራይ ውስጥ ሙሉ በሙሉ ማሰራጨት አልቻልንም በነዳጅ እጥረት ምክንያት።

የሰብአዊ ድጋፍ አጋሮች በወር ከቀረጥ ነፃ እንዲያስገቡ የተፈቀደላቸው ሁለት ሚሊዮን ሊትር ነዳጅ መሆኑንም አምባሳደር ጃኮብሰን አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር አድማጮች፣ ተከታዩ ርዕስ ደግሞ ላቭሮቭ በዓለም ዙሪያ የተከሰተ ላሉት ቀውስ ምዕራባውያንን የተቹበት ነው።

በአራት የአፍሪቃ ሀገሮች ባደረጉት የስራ ጉብኝት ማብቂያ ትናንት ኢትዮጵያ ያቀኑትና ዛሬ ወደ ሀገራቸው የተመለሱት የሩሲያዊ የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ዛሬ ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው በነበረበት ወቅት የሁለትዮሽ በተባሉ ጉዳዮች ላይ መምከራቸው ተዘግበዋል።

የውጭ ጉዳይ ሚኒስትር ላቭሮቭ ዛሬ ጠዋትም አዲስ አበባ ካሉ የዲፕሎማቲክ ማህበረሰብ አባላት ጋር በኢትዮጵያ የሩሲያ ኤምባሲ ውስጥ መገናኘታቸው ተገልጠዋል። የውጭ ጉዳይ ሚኒስትሩን ጉብኝት የተከታተለው ገልሞ ዳዊት ተከታዩን አድርሶናል።

የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ጠዋት ኢትዮጵያ ውስጥ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ሲነጋገሩ የዩክሬን ጦርነት ከተጫረ ወዲህ በመላ ዓለም ተከስተዋል ላሉት የኢኮኖሚ መስቀልቅል ምዕራባውያንን ተጠያቂ አድርገዋል። በተለይ ለምግብና ለመዳበሪያ ዋጋ መነር መንስኤው የሩሲያ ልዩ ዘመቻን ተከትሎ በአውሮፓ ሀገሮችና በዩናይትድ ስቴትስ የተወሰደ ያለ እርምጃ ነው ብለዋል።

አሁን በእርግጥ ዩክሬን ውስጥ የተከሰተው ሁኔታ በምግብ ዋጋ ላይ ጫና አሳድሯል ነገር ግን ችግሩ የተፈጠረው ሩሲያ በዩክሬን ላይ በከፈተችው ልዩ ዘመቻ ምክንያት ሳይሆን በምዕራባውያን በግዴለሽነት በተወሰደ እርምጃ ምክንያት ነው በተለይ በሩሲያ ላይ ማዕቀብ በመጣል ያመጡት ጣጣ ነው

ይህንን ስናብራራላቸው ማዕቀቡ ምግብንና ማዳበሪያን የሚያካትት አይደለም ይሉናል። በእርግጥ ማዕቀቡ ምግብና ማዳበሪያ ወደ ዓለም ገበያ መላክን አይጨምርም። ነገር ግን ማዕቀቡ የሩሲያ መርከቦች የሜዲተራንያን ባህርን እንዲያቋርጡ አይፈቅድም። የሌሎች ሀገሮች መርከቦች ወደ ሩሲያ ወደብ ተጠግተው እንዳይጭኑም ይከለክላል። የሩሲያ መርከቦች የመድህን ዋስትና እንዳያገኙ ክፍያው በጣም አሻቅቧል።

በመጨረሻም የአገልግሎት ክፍያዎቹን የሚያከናውነው የሩሲያ የግብርና ባንክ በአውሮፓ ኅብረት የተጣለው ማዕቀብ ውስጥ ተካቷል። ከዩክሬኑ ቀውስ ሌላ የዓለምን የምግብና የማዳበሪያ ዋጋ ያናረው የኮቪድ-19 ወረሽኝ መሆኑንም ሚስተር ላቭሮቭ በሩሲያ ኤምባሲ ውስጥ ለዲፕሎማቶቹ በሰጡት ማብራሪያ አመልክተዋል። በተለይ የመግዛት አቅማቸው ከፍተኛ የሆነ ሀገሮች የወረሽኙን መቀስቀስ ተከትሎ የፈጸሙት የምግብ ግዢ ለዋጋው መናር አንዱ ምክንያት ሆኗል ብለዋል።

አሁንም መላንድ በጅ ቱርክና የተባበሩት መንግስታት ድርጅት ዋና ጸሐፊ ሽምግልና ላይ መሆናቸውን ላብሮት ጠቁመዋል። ውጤቱን ደግሞ አብረን እንጠብቃለንም ብለዋል።

የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ከዲፕሎማቲክ ማህበረሰብ አባላት ጋር የነበራቸውን ውይይት ካጠናቀቁ በኋላ ከኢትዮጵያዎቻቸው ደመቀ መኮንን ጋር ተገናኝተው ተነጋግረዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከሚስተር ላብሮቭ ጋር ስላደረጉት ምክክር የተናገሩትን የአገሪቱ መገናኛ ብዙሀን ዘግበዋል። በእውነታነት ተመስርቶ እያደረጉት ያለው ድጋፍ በእጅጉ አገራችንን፣ ህዝባችንን እንደ ሚኒስቴር መስሪያ መስሪያ ቤታችንና መንግስታችንን

እያኮራና የሚደነቅ ነው። ይህን አክብሮታችንን በዝርዝር ለሳቸው ገልጸናል። ይህም ወደፊት ተጠናክሮ እንዲቀጥል፣ ይህን ለማጠናከር ደግሞ በልዩ ልዩ መስኮች ግንኙነታችንን ማስፋትና ማጠናከር እንደሚገባ በዝርዝር ተወያይተናል።

በሁለቱ ሀገሮች መካከል ያለው ግንኙነት ታሪካዊ መሆኑን የሩሲያው የውጭ ጉዳይ ሚኒስቴር አስታውሰው፣ አሁንም ሩሲያና ኢትዮጵያ ያላቸውን የንግድና ወታደራዊ ግንኙነታቸውን ለማጠናከር መነጋገራቸውን መገናኛ ብዙኃኑ ዘግበዋል። ሚስተር ላቭሮቭ ከኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ጋር መገናኘታቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር የገለጸ ሲሆን ማምሻውንም የኢትዮጵያ ጉብኝታቸውን አጠናቀው ወደ ሀገራቸው መመለሳቸውን አስታውቀዋል። ለአሜሪካ ድምጽ ገልሙዳዊት ከአዲስ አበባ።

አመሰግናለሁ። ገልሞ ክብራትና ክብራት፣ አድማጮቻችን የመጽሔት ትንታኔ ርዕሶቹ ይቀጥላሉ። አሁን ደግሞ ወደ ኦሮሚያ እናቀናለን። በኦሮሚያ ክልል ውስጥ ሸኔ ብሎ በጠራው ታጣቂ ቡድን ላይ ከፍተኛ እርምጃ መውሰዱን ክልሉ አስታወቀ። የክልሉ መንግስት ቃል አቀባይ አቶ ኃይሉ አዱኛ ዛሬ በሰጡት መግለጫ ነው መንግስት በአሸባሪነት በፈረጀው እና ሸኔ ብሎ በሚጠራው ቡድን ላይ ከፍተኛ ያሉትን እርምጃ መውሰዱን የተናገሩት።

ታጣቂ ቡድኑ በኦሮሚያ ክልል ውስጥ በሚኖሩ በተለይ የአማራ ብሔር ተወላጆች እና ሌሎች ብሔረሰቦች ላይ በቅርቡም የኦሮሚያ ክልል ምክር ቤት አባላት እንደ ተናገሩት በክልሉ የመንግስት ሰራተኞችና ያልተባበሯቸው ሰዎች ላይ የጭካኔ ድርጊት ፈጽመዋል፣ ግድያዎችንም ፈጽመዋል በሚል ውንጀላ አቀርቦበታል። መንግስት ከታጣቂ ቡድን ጋር ለመደራደር ዝግጁ ያለመሆኑን የገለጹት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ

አቶ ሀይሉ አዱኛ መንግስት ከክልሉ ህዝብ ጋር በመቀናጀት እየወሰደ ባለው እርምጃ የተሻለ ውጤት እየታየ ነውም ብለዋል። ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ በበኩላቸው የኦሮሚያ ክልል የሰጠው መግለጫ አጣጥለውታል። ታጣቂ ቡድኑ ድል እየቀናው ነው ሲሉም ተናግረዋል።

የመግለጫውን ዝርዝር የተከታተለችው ፀሐይ ዳምጠው ተከታዩን ይዛለች። ዛሬ ለጋዜጠኞች መግለጫ የሰጡት የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ሸኔ ሲሉ የጠሩት የታጠቀው ኃይል መዳከሙን ተናግረዋል። የመንግስት አቅም በማጠናከር አስፈላጊውን እርምጃ እየወሰን እንገኛለን። ማረጋገጫው ከዚህ ቀደም ተቆጣጥሮት የነበረውን ቦታዎች በቅንጅታዊ መንገድ በተሰነዘረበት ጥቃት ሌላው ቦታ ተደምስሷል።

ብዙ ታጣቂዎች ተማርኳል፣ አሁንም በመመረክ ላይ ይገኛሉ ማለት ነው። በሁለተኛው መደበኛ የጨፌ ስብሰባ ላይ ትልቅ ሮሮ ሆኖ የተነሳው የሰላም ጥያቄ ነበር። መንግስት በወሰደው እርምጃ መሻሻሎች መኖራቸውን የህዝቡ ተወካዮች በራሳቸው የገለጹበት ነው። ነገር ግን ህዝቡ ሙሉ በሙሉ ከስጋት አልተላቀቀም። አሁንም አልፎ አልፎ እየተደበቀ እየሸሸ ንጹሀን ላይ

ጥቃት ይፈጽማል። የቡድኑን ጥቃት የመፈጸም አቅም በከፍተኛ ሁኔታ በመቀነስ በሂደት ለመደምሰት እየተሰራ ይገኛል ማለት ነው። የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂ ቡድኖች በኦሮሚያ ክልል በሚኖሩ በተለይ የአማራ ተወላጆችና

በሌሎች ላይ ዘግናኝ የሆነ ጭፍጨፋ እንደፈጸሙባቸው ከጥቃቱ የተረፉ መናገራቸው ይታወሳል። በቅርቡ በክልሉ ቄለም ወለጋ ዞን ውስጥ ሀዋ ገላን ወረዳ ውስጥ መንደር ሀያ ተብሎ በሚጠራው አካባቢ በመቶች የሚቆጠሩ ሰዎች ሸኔ ብሎ በጠሩት ታጣቂዎች መገደላቸውን መናገራቸውም መዘገባችን አይዘነጋም። ከአንድ ቤት ውስጥ ቁጥራቸው የበዛ ሰዎች በዘግናኝ ሁኔታ መገደላቸውንና አብዛኞቹ በአንድ ጉድጓድ ውስጥ ለዚህ ጥቃትም ሸኔ ብሎ የጠሯቸውን ታጣቂዎች

ጥያቄ ማድረጋቸውን ያነጋገርናቸው ሰዎች መናገራቸው አይዘነጋም። ሰሞኑን የብልጽግና ፓርቲ አባልና የፌዴራል ሰላም ሚኒስትር ዴታ የሆኑት አቶ ታዬ ደንደዓ እና የሕዝብ ተወካዮች ምክር ቤት አባል አቶ አንጋሳ ኢብራሂም በማህበራዊ ትስስር ገጻቸው ላይ በኦሮሚያ ክልል ውስጥ የሚደረጉ ጭፍጨፋዎችና ሙስናን በተመለከተ ተጠያቂው የክልሉ መንግስት ባለስልጣናት መሆናቸውን ገልጸው ነበር። የክልሉ ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛም የዚህ ታጣቂ ቡድን ድርጊት ለማስቆም እርምጃ

ወሰዱን ብናገሩም፣ ለዚህ ጉዳይ ከጋዜጠኞች ጥያቄ ቀርቦላቸውም ምላሽ ከመስጠት ተቆጥቧል። በሌላ በኩል የኦሮሞ ነጻነት ግንባር ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ መንግስት በታጣቂ ኃይል ላይ ወሰርኩት ያለውን እርምጃ ትክክለኛ አለመሆኑን ተናግረዋል። ክልሉ እንዲህ አይነት የእርምጃ ወስደናል መግለጫ በተደጋጋሚ እንደሚያወጣ ገልጸው፣ ነገር ግን ሰራዊታቸው አሁንም በክልሉ እየተንቀሳቀሰ መሆኑን ተናግረዋል። ሰራዊታቸውን ወደ ኦሮሚያ ካሰማሩ በኋላ

መቆጣጠር አልቻሉም። ባለፈው ወር ውስጥ ብቻ ከዘጠኝ መቶ በላይ የሚሆኑ የስርዓቱ ሰራዊት ተገለዋል። የተማረኩት በሺዎች ነው የሚቆጠሩት። የተጎዱት ደግሞ ከአንድ ሺህ በላይ ናቸው። ከተጎዱት ውስጥ ብዙዎቹ ሕክምና ስላላገኙ ካምፕ ሰብረው የሸሹ ነው። ይህ ነው መሬት ላይ ያለው እንጂ ስርዓቱ እንደሚለው ያልሆነውን ሆኗል ይላል በተለይ አቶ ሀይሉ አዱኛ

ከዚህ ቀደም ጃልመሮ ሞቷል ብሎ ያወጣ ሰው ነው። አቶ ወዳተርቤ ታጣቂዎቻቸው ሰላማዊ ሰዎች ላይ ጥቃት እንደማይፈጽሙ በተደጋጋሚ ቢገልጹም ከጥቃቱ የተረፉትን ሰዎች ስናነጋግር ግን በታጣቂዎቹ ጥቃት እንደደረሰባቸው ይናገራሉ። ባለፈው ሳምንት መግለጫ ያወጣው አምኒስቲ ኢንተርናሽናል ከአራት መቶ በላይ አማራ ተወላጅ ሲቪሎች ባለፈው ወር በኦሮሚያ ክልል መገደላቸውን ገልጾ እንዲመረመር ጠይቋል። ድርጅቱ ያነጋገራቸውን ዘጠኝ የአይን እማኞች ጠቅሶ

ወጣው መግለጫም የኦሮሞ ነጻነት ሰራዊት ታጣቂዎች ከጠዋት ሶስት ሰዓት ጀምሮ በቶሌ ቀበሌ ላይ ጥቃት መሰንዘራቸውን፣ ገና የመጀመሪያው ጥይት እንደተተኮሰ ነዋሪዎቹ ለአካባቢው ባለስልጣናት ቢያሳውቁም የመንግስት ኃይሎች የደረሱት ግን ጥቃቱ ከተጠናቀቀ ከሰዓታት በኋላ መሆኑን

አስፍረዋል። በተጨማሪም ባለፈው ሳምንት ጨፌ ኦሮሚያ በሚል የሚታወቀው የክልሉ ምክር ቤት ስብሰባ ላይ ሁለት ተወካዮች በክልሉ በታጣቂዎቹ እየተገደሉ ያሉት የአማራ ተወላጆች ብቻ ሳይሆኑ የኦሮሞ ተወላጆችም ጭምር መሆናቸውን በመግለጽ መንግስት በክልሉ እየታየ ያለውን የጸጥታ ችግር ለመፍታት አስፈላጊውን እርምጃ እንዲወስድ መጠየቃቸው ይታወሳል።

በዛሬ መግለጫ በክልሉ ከምንቀሳቀሱ የታጣቂ ኃይሎች ጋር መንግስት ድርድር ያደርግ እንደሆን የተጠየቁት አቶ ኃይሉ የኢትዮጵያን ሀገረ መንግስት ካላፈረስኩ፣ ዜጎቿን ካላዋረድኩ በፍርሰቷ ላይ የሚል ግን፣ በዚህ ላይ የኢትዮጵያ መንግስት የሚደራደር አይደለም ማለት ነው። በዛ ሁኔታ ነው እየቀጠለ ያለው። ይሄ አሸባሪ ቡድን ደግሞ አጀንዳ የሌለው የኢትዮጵያ ታሪካዊ ጠላት ተላላኪዎች ስለሆነ

ለዚህ የሚያበቃው ገንቢ ሀሳብ የሌለው ድርጅት ስለሆነ ከህዝብና ከመንግስት አንዱ ሆኖ ይሄኛውን ጠላት ለመደምሰስ የሚ ከአሸባሪ ጋር አጀንዳ ከሌለው ከተላላኪ ጋር የሚደረግ ድርድር የለም ማለት

አቶ ኦዳ ተርቢ በበኩላቸው ከዚህ ቀደም ውይይት እንደሚፈልጉ መግለጻቸውን አስታውሰው ለዚህም ቅድመ ሁኔታዎች አሉን ብለዋል። የታሰሩ የፖለቲካ ፓርቲ አመራሮችና አባላት ይፈቱ፣ የተዘጉ ቢሮዎች ይከፈቱ፣ ከኦሮሚያ የታጠቁ የመንግስት ኃይሎች መውጣት አለባቸው፣ በህዝብ ላይ የደረሰው የሰብአዊ መብቶች ጥሰት በገለልተኛ አካል ይመርመር

ከዛ በኋላ መወያየት እንችላለን ብለናል። አቶ ሀይሉ ግን በስህተትና ባለማወቅ ወደ ቡድኑ የተቀላቀሉ ወጣቶች በሰላማዊ መንገድ እጃቸውን እንዲሰጡና ወደ ቤተሰቦቻቸው እንዲመለሱ የክልሉ መንግስት ጥሪ እያቀረበ መሆኑን ገልጸው ከዚህ ውጭ መንግስት ከታጣቂዎቹ ጋር አይደራደርም ብለዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ወረዳ በቅርቡ በደረሰው ጥቃት ከቀያቸው የተፈናቀሉት ዜጎች መልሶ የማቋቋም ስራዎች ተሰርተዋል ያሉት አቶ ሀይሉ በተመሳሳይ ሁኔታ በቄለም ወለ

ጋ አዋገላን እና አካባቢዎቹ ላይ በደረሰው ጥቃት የተፈናቀሉትን ዜጎች መልሶ ለማቋቋም እየተሰራ ነው ሲሉ አክለዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ

ና ዳምጠውን አመስግኜ በተከታዩ ርዕስ ደግሞ ወደ ትግራይ ልውሰዳችሁ። በትግራይ ክልል የተዘጉ መሠረታዊ አገልግሎቶች ቶሎ እንዲከፈቱ የጊዜ ገደብ ድርድሩን ለሚከታተሉ አካላት አሳውቀናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረ ጽዮን በወቅታዊ ጉዳዮች ላይ በሰጡት መግለጫ ሕገ መንግስትን መሠረት ያደረገ ያሉት ድርድር እንዲካሄድ ዝግጁ ነን ያሉት ለዝርዝሩ ሙልጌታ አጽበሃ

የትግራይ ክልል መሪና የህወሓት ሊቀ መንበር ዶክተር ደብረ ጽዮን ገብረ ሚካኤል ለክልሉ መገናኛ ብዙሃን በወቅታዊ ጉዳይ በሰጡት መግለጫ አሁንም ጦርነቱ በሰላማዊ ፖለቲካዊ ውይይት እንዲጠናቀቅ ነው ፍላጎታችን ብለዋል። የሰላም ውይይቱ ለመጀመር ግን አስቀድሞ መሠረታዊ አገልግሎቶች ተመልሰው መከፈት አለባቸው ሲሉ ተናግረዋል። አገልግሎት ምጅማር ቁርፃ ንገሩና ይጠልሙ እንተሊያሙ ነፍልጥና

ለጸጋውም ታሊው ንገሩና ግን የአገልግሎት መጀመር ቁርጡን ንገሩን፣ ቃላቸው የሚጠብቁ ካልሆነም ንገሩን፣ ያስቸግራቸው ነገር ካለም ንገሩን ብለን ለመጨረሻ ጊዜ የጊዜ ገደብ ሰጥተናቸዋል። የማይመልሱ ከሆነም ለእኛ መልስ ነው፣ አልፈለጉም ማለት ነው። የሚመልስ ከሆነ ደግሞ መልሰዋል፣ ስላፈጻጸሙ እናወራለን። ዝም ብለን መጠበቅ የሚባል ነገር የለም። ስለዚህ ስለ ውይይቱ በዋናነት የሚከታተሉት አሜሪካ ናቸው። ስለዚህ ጉዳይ መልስ አምጡ ብለናል። ይጀምራል ተብሎ ነበር።

የት አለ ብለናል የምዕራብ ትግራይ አንስተናል። አሁንም መመለስ አለባቸው ካልናቸው አንዱ ነው አንድ እርምጃ ጀምረዋል። በሕገ መንግሥቱ መሠረት በማለት በሕገ መንግሥት ማለት ብቻ አይደለም አስረክቡ ውጡ ነው ያሉት ዶክተር ደብረ ጽዮን የጊዜ ገደብ ብለው የተናገሩት ግን በግልጽ ጊዜው አልጠቀሱም። ይህ ካልሆነ ግን ወደ ውጊያ ነው የምንገባው በማለትም ተናግረዋል። የሚካሄድ ድርድር ሕገ መንግሥት ያደረገ እንዲሆን

እኛም እንፈልጋለን ያሉት ዶክተር ደብረ ጽዮን ይህም በሕገ መንግሥቱ መሠረት የትግራይ ግዛት እንዲመለስና ሪፈረንደምም እንዲካሄድ ስለምንፈልግ ነው ብለዋል። አድማጮች፣ በዚህ የህወሓት መሪ አስተያየት ላይ ከዩናይትድ ስቴትስ በኩል የተሰማ ቀጥተኛ ምላሽ የለም። ይህም ሆኖ በኢትዮጵያ መንግስትና በህወሓት መካከል ሊካሄድ የታሰበው የሰላም ውይይት በአፍሪካ ህብረት አመቻችነት መካሄዱን አገራቸውን እንደምትደግፍ

በአዲስ አበባ የዩናይት ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ተናግረዋል።

ዝርዝር ጉዳዮችን ግን ለሁለቱ ተደራዳሪ ወገኖች የሚተዉ መሆናቸውን ጠቁመዋል። ዩናይትድ ስቴትስ የአፍሪካ ሕብረትን ሙሉ ለሙሉ ትደግፋለች። በዚህ ኤምባሲ ቅጽር ግቢ ውስጥም እንደምታውቀው የአፍሪካ ሕብረት ኤምባሲና ቋሚ ተወካያለን። የሰላም ውይይቱ እንዴት ይካሄድ

የትና የመሳሰሉት ዝርዝሮች ለተደራዳሪዎቹ ለራሳቸው የሚተዉ ናቸው። ያ እንዴት መሆን እንዳለበትና ማን ምን ማድረግ እንዳለበት አቋም እያያዝን አይደለም። ውይይቱ መካሄዱ አስፈላጊ ነው። በቶሎ መጀመርም አለባቸው። የትኛዎቹም ባለድርሻ አካላት በየትኛውን በሚጠይቁም መንገድ ልናግዛቸው ዝግጁ እንሆናለን። በአንድ ሀገር ውስጥ ከሀገሪቱ ሰራዊት ውጪ

በህገ መንግስቱ መሰረት ሌላ ሰራዊት መያዝ አይቻልም ተብሎ ለሚነሳ ሀሳብ ዶክተር ደብረ ጽዮን ህገ መንግስቱ በመጣስ የሌላ አገር ሰራዊት ስለወረረንና እንዲሁም በሀገሪቱ ሰራዊት ስለተጨፈጨፍን ራሳችን ለመከላከል የተደራጀ ነው በማለት ትጥቅ አንፈታም በማለት ሞግተዋል። በሰብአዊ እርዳታ አስመልክቶ በሰጡት አስተያየትም በክልሉ ለተቸገረ ህዝብ ለአንድ ወር የሚሆን ምግብ ገብተዋል ሲሉ ተናግረዋል። ታሳልሳይ ዞር ትበሃል ነቲ ጸጉም ሰብ ናይ ሓደ ወር ስንቅ ማለት እዩ

ሶስተኛ ዙር የሚባለው ለተቸገሩ የአንድ ወር ስንቅ ማለት ነው። ስለዚህ ለአንድ ወር ለተቸገረ ህዝባችን የሚሆን ገብቷል። ይህ ተደምሮ አስር ወር ነው የፈጀው። ከጥቅምት ወር ነው የሚቆጠረው። በቅድ መሠረት ግን በስድስት ሳምንት መግባት ነበረበት። የገባው ግን በአስር ወር ነው

ነው ያሉት። ተጨማሪ የ2022 አንደኛ ዙር የእርዳታ ህልም እየገባ ነው በማለት ገልጸዋል። በነዳጅ እጦት ምክንያት በ2021 ሶስተኛ ዙር እርዳታ 21 በመቶ የሚሆነው ወደ ህዝቡ የመጣው እርዳታ ማዳረስ አልተቻለም ያሉት ዶክተር ደብረጽዮን ነዳጅ ወደ ክልሉ ሊገባ እንደሚችል ደግሞ ምልክቶች አሉ ብለዋል።

ነዳጅ ከገባ መቀለ ከተማ ያለው እርዳታ ወደ ህዝቡ እንዲዳረስ ይደረጋል በማለትም ገልጸዋል። ዶክተር ደብረጽዮን በክልሉ የክረምት ግብርና ስራዎች አስመልክቶ በሰጡት ማብራሪያ በትግራይ የዝናብ ሁኔታ ዘግይቶ የጀመረ ቢሆንም ጥሩ የሚባል ደረጃ ነው ያለው ብለዋል። ምርታማነት ለማሳደግ የሚያግዝ ማዳበሪያ ለማስገባት ካለም አቀፍ ለጋሽ ድርጅቶች በመነጋገር እየተሰራ ነው ያሉ ሲሆን አርባ በመቶ ከሚያስፈልገው ዩሪያ ማዳበሪያ ሊገባ እንደሚችል አመላክተዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም

አመሰግናለሁ ሙሉጌታ። ክቡራትና ክቡራን አድማጮች፣ ተከታዩ ርዕስ ደግሞ ወደ ምስራቅ ወለጋና ቤንሻንጉል ይወስደናል። ከቤንሻንጉልና ከኦሮሚያ ክልሎች የተፈናቀሉ ወገኖች ችግር ላይ መሆናቸውን አመለከቱ።

በመኖሪያ ቀዬዎቻቸው ላይ በተቃጡ ጥቃቶች ሳቢያ ከአንድ ዓመት በፊት ከቤንሻንጉል ጉሙዝና ና ከኦሮሚያ ክልሎች የተፈናቀሉ ቁጥራቸው የበዛ ተፈናቃዮች ችግር ላይ መሆናቸውን ነው የተናገሩት። ከቤንሻንጉል ካማሺ ዞን ያሶ ወረዳና ከኦሮሚያ ክልል በምስራቅ ወለጋ ዞን በ2013 ዓ.ም ተፈናቅለው አሁን በምስራቅ ወለጋ የተለያዩ ወረዳዎች ውስጥ እንደሚገኙ የገለጹት እነኚህ ተፈናቃዮች

በቂ ድጋፍ እየተደረገላቸው እንዳልሆነ ነው የተናገሩት። የምስራቅ ወለጋ ዞን የአደጋ ስርዓት አመራር በሚል ይታወቅ የነበረውን መጠሪያውን ቡሳ ጎኖፋ በሚል የተካው ጽሕፈት ቤት ኃላፊ አቶ ዳኒኤል ቺሳ በሰጡት አስተያየት በጸጥታ ችግር ሳቢያ መንገድ በመዘጋቱ እህል ማጓጓዝ

አስቸጋሪ እንደሆነና ፈተና እንደገጠማቸው ገልጠው እየተደረገ ያለው ድጋፍ ከተፈናቃዮቹ ቁጥር አንጻር በቂ ያለመሆኑንም ተናግረዋል። ከተለያዩ አካባቢዎች የተፈናቀሉ 197 ሺህ በላይ ሰዎች ድጋፍ እየተደረገላቸው መሆኑን ጠቅሰው ከ110 ሺህ በላይ ሌሎች ደግሞ ወደ የአካባቢዎቻቸው መመለሳቸውን ነው ኃላፊው ጨምሮ የገለጹት። ለዝርዝሩ ናኮር መልካ

ከቤኒሻንጉል ጉሙዝ ከማሽ ዞን ያሶ ወረዳ 2013 ዓም መስከረም ወር ውስጥ መፈናቀላቸውን የተናገሩት አቶ ነገር አመርጋ ከመንግስት ይደረግላቸው የነበረው ድጋፍ ከተቋረጠ አንድ አመት መቆጠሩን ተናግረዋል በሁለት ሺ አስራ አንድ ዓመተ ምህረት ተፈናቅለን ነበር መንግስት ሰላም ነው ብሎ ወደ ያሶ ቢመልስንም

በ2013 ዓ ም በድጋሚ ያረስነውን ሁሉ ትተን አንድ ሳንቲም ሳናገኝ ባዶ እጃችን ወጣን። በሀሮ ሊሙ ውስጥ ድጋፍ እየተደረገልን አይደለም። ከሰላም እጦት የተነሳ ድጋፍ እየመጣልን አይደለም። ከራብ የተነሳ እየታመሙ ያሉ ሰዎችም አሉ። ወይዘሮ ደማ ገመዳ ከያሶ ወረዳ ተፈናቅለው በምስራቅ ወለጋ ሀሮሊሞ ወረዳ ውስጥ እንደሚገኙ ገልጸው፣ ከስምንት ቤተሰቦቻቸው ጋር ችግር ላይ መሆናቸውን ተናግረዋል።

እዲያው ለማት ሞ ዋን ከሁለት ዓመት ወዲህ ምግብም ሆነ ልብስ ለማግኘት አስቸጋሪ ሆኖብን ለችግር ተጋልጠናል። እኔ ስምንት ቤተሰብ ነው ያለኝ። በዚህ ላይ ጡት የሚጠባ ህፃን ልጅም አለኝ። ፈጣሪ የሚያደርገውን ከመጠበቅ ውጪ ችግሩ በጣም ብሶብናል።

ሌላው ከምስራቅ ወለጋ ዞን የኪረም ወረዳ የገጠር ቀበሌ ተፈናቅለው ከተማ ውስጥ በኪራይ ቤት እየኖሩ መሆናቸውን የሚናገሩት ስማቸውን መግለጽ ያልፈለጉ ተፈናቃይ በቂ እርዳታ ካለመኖሩ በላይ የዚህ ዓመት እርሻ አለመታረሱ ስለ ቀጣዩ ዓመት እንዲሰጉ እንዳደረጋቸው ተናግረዋል። አንድ የእርሻ ተግባርን የከወነ ሰው የለም። በአንድ ቤት ውስጥ ብዙ አባወራዎች እየኖሩ ነው። ሜዳ ላይ የሚያድርማለን።

በዚህ ዓመት እንኳ በባንክ ቆጥቦ ካስቀመጠው ትንሽ ገንዘብም እያወጣ ህይወቱን እያቆየ ነው። ነገር ግን በሚቀጥለው ዓመት የሚላስ የሚቀመስ አይኖርም። በ2014 ዓ.ም ህዳር ውስጥ ከምስራቅ ወለጋ ጊዳ አያና ወረዳ አንድ ወደ ዲቾ ቀበሌ በመፈናቀል በጊዳ ከተማ ውስጥ እንደሚገኙ የገለጹት ሌላው ተፈናቃይ በበኩላቸው የአኗኗራችን ሁኔታ ከፍቷል ብለዋል። ሮጠን ቆዱዋኒ ራ ዘመዶቼ ሞቷል

እኔ ደግሞ ባለቤቴና አራት ልጆቼን በአጠቃላይ ስድስት ሰዎች ነን። አንዳንዱ ዘመዱ ጋር ተጠልሎ፣ ሌላው ደግሞ በመስራት ላይ የሚገኝ ነገር ግን ያልተጠናቀቀና በር የሌለው ቤት ውስጥ ገብተን እየኖርን ነው። መንግሥት ድጋፍ እያደረግልን አይደለም። ነገር ግን ወለጋ ዩኒቨርሲቲ ያመጣውን ድጋፍ ለአንድ ጊዜ ሰነ ውስጥ ለአዋቂዎች አራት ኪሎ ለሕፃናት ደግሞ ሁለት ኪሎ አከፋፍሎ ነበር። ከዛ ውጪ ሄደን ተሰልፈን ከመዋል በስተቀር

ድጋፍ የተሰጠን አይደለም። የምስራቅ ወለጋ ዞን ቡሳ ጎኖፋ ኃላፊ አቶ ዳኝለ ቺሳ መንግስት በተቻለው መጠን በዞኑ ውስጥ የሚገኙ ተፈናቃዮችን ለመርዳት ጥረት እያደረገ ነው ሲሉ በተፈናቃዮቹ ቅሬታ ዙሪያም ምላሽ ሰጥተዋል። አና ሀሮ ሊሙን ዳንጋ፣ ቤኒሻንጉል ጉሙዝ አና ያሶ፣ የረምቱ ዳንጌ ሲቲ ከቤኒሻንጉል ጉሙዝ ያሶ የተፈናቀሉ ከዛው ከሀሮ ሊሙ ውስጥ የተፈናቀሉትን ጨምሮ ወደ 30 ሺህ የሚሉ ሰዎች አሉ። ከከረሞ የተፈናቀሉ ደግሞ ወደ 60 ሺህ ይሆናሉ።

እነዚህ ወረዳዎች በርካታ መፈናቀልን ያስተናገዱ በመሆኑ በልዩ ሁኔታም ድጋፍ በማድረግ ላይ እንገኛለን። ሆኖም ግን መንገዱ ከመዘጋቱና የጸጥታ ችግር ጋር ተያይዞ ወደ የአካባቢያቸው ድጋፍ ለማጓጓዝ ተቸግረን ነበር። ሆኖም ግን በዚህ ዓመት ውስጥ ከ46000 ኩንታል የእህል ድጋፍና ሌሎችም ለቤት ግንባታ የሚሆኑ እንዲሁም ሸራና ብርድ ልብስ፣ ለንጽህና መጠበቂያ የሚሆኑ ድጋፎች ለማድረግ ከግብረ ሰናይ ድርጅቶችና የሃይማኖት ተቋማት ጋር

በጋራ እየሰራን ነው ለወደፊትም ቢሆን ከፌደራል መንግስት ድጋፍ የተጫነ ነው በቅርቡ ይደርሰናል ድጋፍ ለማድረግም ዝግጅት አድርገናል በዞኑ ውስጥ ከቤኒሻንጉል ጉሙዝ ከአማሽ ዞን ያሶ ወረዳ ከምስራቅ ወለጋ የተለያዩ 13 ወረዳዎች ባለፉት ሁለት ዓመታት የተፈናቀሉ ሰዎች ቁጥር ከ197 ሺህ በላይ መሆኑን በመግለጽ ከ110 ሺህ በላይ ወደየአካባቢያቸው ተመልሰዋል ብለዋል ተፈናቃዮችን ለማቋቋም እየተሰራ ነው ስላሉት ተግባርም አብራርተዋል

ወቱማ ኦሮሚያ ደገርሳ ባርባቺሳ የኦሮሚያ ክልል መንግስት ተፈናቃዮቹ ራሳቸውን እስክ ሲሉ ድረስ አስፈላጊውን ድጋፍ ያደርግላቸዋል። ይህ ህዝብ ወደ የአካባቢ መመለስ ስላለበት፣ በአንድ በኩል ከጸጥታ አካላት ጋር ሰላም የማስከበሩን ተግባር፣ በሌላ በኩል ደግሞ የመኖሪያ ስፍራዎቹ ላይ ተመልሶ እንዲቋቋሙ ሰፊ ስራ የተሰራ ነው።

ተፈናቃዮቹ በወረዳ በሚገኙ የህዝብ አዳራሽ፣ ትምህርት ቤቶች እና በሌሎችም ተቋማት ውስጥ ተጠልለው እንደሚገኙ በመጠቆም ከክረምት ጋር በተያያዘ ለተለያዩ በሽታዎች እንዳይጋለጡ ጤናን በተመለከተ የተዋቀረ ኮሚቴ እየሰራ ነው ብለዋል። አያኔ ተኩመ ከና በካ ቁበና እንጅሩቲ በጤና ረገድም ተላላፊ በሽታ እንዳይከሰት ከተከሰተም ጉዳት እንዳያደርስ ተፈናቃዮቹ ባለባቸው ወረዳ ውስጥ መድኃኒት በማቅረብ የተለያዩ ክትባቶች በመስጠት ላይ እንገኛለን።

ተፈናቃዮችን በተሟላ ሁኔታ ለመደገፍ ግን የሁሉም አካላት ርብርብ ያስፈልጋል ሲሉ ገልጸዋል። ቄንሳ በዴጅራ ቀቤኛንሳ በዴጅራ የተፈናቀሉ ዜጎች ቤት ንብረታቸው ወድሟል። የዚህ ማህበረሰብ ስነ ልቦና ተጎድቷል። መንግስት የሚሰራው ስራ እንዳለ ሆኖም እነዚህን ተፈናቃዮች ለመደገፍና

ወደ ቤት ንብረቱ ለመመለስ የተለያዩ ተቋማትና የህብረተሰብ ርብርብ ያስፈልጋል። እንዲሁም ለሰላም መስፈንም ሁሉም አስተዋጽኦ ማድረግ አለበት። በምዕራብ ኦሮሚያ ውስጥ ላለፉት አራት ዓመታት በቆየው የጸጥታ ችግር ሳቢያ በርካቶች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ሰዎች ደግሞ ከቤት ንብረታቸው መፈናቀላቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።

አመሰግናለሁ ናኮር። አድማጮች፣ በተከታዩ ርዕስ ደግሞ ወደ አፋር እንሻገራለን። በአፋር ክልል ሆስፒታሎችና የጤና ተቋማት በጦርነት በመውደማቸው ህብረተሰቡ ለጤና ችግር መጋለጡ ነው የተገለጠው። በመቶዎች የሚቆጠሩ ሆስፒታሎቿና የጤና ማዕከላቷ በጦርነት በወደመባት አፋር ክልል ያሉ ባለስልጣናት፣ የህክምና ባለሙያዎች እንዲሁም ነዋሪዎች

ክልሉ አሳሳቢ የጤና ችግር ስለተጋረጠበት አስቸኳይ እርዳታ ያስፈልገናል ሲሉ ነው የጠየቁት። የዓለም ጤና ድርጅት በበኩሉ በመላው ዓለም ያለው አጠቃላይ ቀውስ እየተባባሰ በመሄዱ ለኢትዮጵያ የሚሰጠውን ድጋፍ ማቅረብ አስቸጋሪ እንዳደረገው አመልክቷል። ሄንሪ ዊልከንስ ከበርሄሌ አፋር የላከውን የዚህን ዘገባ ዝርዝር እንግዲህ፣ ወልዴ እንደሚከተለው ያቀርበዋል።

ባለፈው ግንቦት ሕፃን ልጇ ከመሬት ላይ ያገኘችውን ነገር አንስታ ከዋጠች በኋላ በመሞቷ ሜርያም አብደላ አሊ ልቧ ተሰብሯል። የአር አቡዳህ ለማሳ ምግርቴው ሰው ይግለና ሀቢያኒለማሳ ወደ ሆስፒታል ብንወስዳትም መሳሪያ ስለሌለን ኦፕራሲዮን ማድረግ አንችልም፣ ወደ ሰመራ ከተማ ውሰዷት አሉን። በመንገድ ላይ ሳለን ሞተች።

ሜርያም አብደላ አሊ ነዋሪነቷ የትግራይ ሰራዊት እስካለፈው መጋቢት ተቆጣጥሯት በነበረችውና የጤና ተቋሟቷን አውድሞ በሄደባት የበረሃሌ ከተማ ነው። የአፋር ክልል መንግስት እንደሚለው ስልሳ የሚሆኑ የጤና ማዕከላት በትግራይ ሰራዊት ወልድመዋል። የትግራይ ክልል መንግስትና የትግራይ ሰራዊት ክሱን አይቀበልም።

ሜርያም አብደላ አሊ ልጇን በወሰደችበት የበርሃሌ ሕክምና ማዕከል የሚሠራው ዶክተር መሐመድ ሁሴን አብደላ የሜርያምን ልጅ ለማትረፍ የሚያስችላቸው የሕክምና መሳሪያ እንደሌላቸው ይናገራል። አክሊ ትበለፈ አርክሳ አፈር ኡመታይፍ ይህ የጤና ማዕከል የሕክምና መሳሪያዎች ከሚገኙባቸው ማዕከላት አንዱ ነበር።

ባለፉት ጊዜያት አስፈላጊ የሆኑት መሳሪያዎችና መድኃኒቶች በመኖራቸው የቀዶ ጥገና ህክምና ማድረግ እንችል ነበር። ህወሓት ይህን ጤና ተቋም ሙሉ ለሙሉ አውድሞታል። በአፋር የደረሰውን ውድመት በተመለከተ ቪኦኤ በትግራይ ህዝብ ነጻነት ግንባር ህወሓት በኩል አስተያየት ለማግኘት ጠይቆ መልስ አላገኘም። ከበርሃሌ አቅራቢያ በምትገኘው ኮናባ አውራጃ አንድ የጤና ማዕከል ተዘርፎና ወድሞ ይታያል።

ከድር ድሬሳ ኡመድ የኮናባ ጤና ማዕከል ኃላፊ ናቸው። ኒትሪሽን ኬዝ ስላለ ሌ ኒትሪሽን ኬዝ የሚያስፈልገው ሁሉም ሜዲካል ኢኩፕመንት ሊሆን ይችላል። ሌላ ሰፖርቲቭ ይሄ እቃዎች አሉ ለኒትሪሽን የምንጠቀምበት እሱም እሱም የለም ውሃም የለውም። ስለዚህ አጠቃላይ ሲና ጤና ጣቢያው ህብረተሰቡ እየገባ ባለበት ሁኔታ ሰርቪስ ለመስጠት በጣም ያስቸግራል።

እና ሁለተኛው እዚህ ላይ ክፍል ያለው አዋራጅ ለትርፍ ባልተቋቋመ የጀርመን ድርጅት በሚደገፈው በዚህ ሆስፒታል ያለው ችግር ተመሳሳይ ነው። በዜና ማሰራጫዎች ተደጋጋሚ ርዕስ ሆኖ የሚቀርበው በኢትዮጵያ ስላለው የምግብ እርዳታ አስፈላጊነት ቢሆንም ባለሥልጣናት እንደሚሉት ግን ከፍተኛ የሆነ የሕክምና አገልግሎት ፍላጎትም አለ። የተመድ የዓለም ጤና ድርጅት እንደሚለው በትግራይ ሰራዊት ተይዘው በነበሩት የአፋር ክልል ከተሞች ለሕይወት አስጊ የሆነ የሕክምና አገልግሎት እጥረት አለ።

የዓለም ጤና ድርጅት ለቪኦኤ እንዳስታወቀው በኢትዮጵያ የሚደረገው እርዳታ ውጤታማ እንዲሆን ከተፈለገ የምግብ እርዳታ ከሕክምና እርዳታ ጋር አብሮ መሰጠት አለበት። ዶክተር ኢልሃም አብደላይ ኑር በዓለም ጤና ድርጅት አማካሪ ናቸው።

አስፈላጊ የሆኑ አቅርቦቶችንም ሆነ ለተላላፊ በሽተኞች የሚሰጥን ምግብ የተመለከተ የሚሆን ወይም ደግሞ ለሕጻናት ክትባትም ሆነ ለእናቶችና ሕጻናት የሚሰጡ አገልግሎቶችን በተመለከተ እነዚህ አገልግሎቶች ሲሰጡ ከምግብ ጋር መሰጠታቸው በጣም አስፈላጊ ነው። ለሚርያም አብደላ አሊ እርዳታው የደረሰው ዘግይቶና ልጇን ካጣች በኋላ ነው።

ሌሎችን ለማዳን ግን አሁንም ጊዜ አለ። ሄንሪ ዊትኪንስ ከአፋር ብርሃሌ ለላከው ዘገባ፣ እንግዲህ ወለኔኝ ከአሌክዛንድሪያ ቨርጂኒያ።

አመሰግናለሁ። እንግዱ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላልፈውን ስርጭታችን ነው። አሁን ሳምንታዊው ዲሞክራሲ በተግባር ነው ወደ ኬንያ ያሻግረናል። በኬንያ ምርጫ እየተቃረበ ባለበት በዚህ ወቅት የጥላቻ ንግግር በዝቷል ሲል አንድ አሜሪካዊ የሰብአዊ ድርጅት አስታወቀ።

ኬንያ በነሐሴ ሶስት ለማካሄድ ቀጥሮ ከያዘችለት በፊት ባሉት በነኚህ ቀናት የጥላቻ ንግግር እየጨመረ በመምጣት ላይ ሲገኝ በአሜሪካ መሠረቱን ባደረገውና እንደ ሜርሲ ኮር ያሉ የሰብአዊ ድርጅቶች የጥላቻ ንግግሩን ለመቀልበስና የፈጠራ ወሬዎችንም አደገኛነት በተመለከተ ግንዛቤ ለማሳደግ ትምህርት በመስጠት ላይ እንደሚገኙ ተመልክተዋል።

መሐመድ ዩሱፍ ከናይሮቢ የላከውን የዚህን ዘገባ ዝርዝር አሁንም እንግዱ ወልዴ ነው ለዛሬው ሳምንታዊው ዲሞክራሲ በተግባር ፕሮግራማችን እንዲህ ያሰናዳው። የጥላቻና ሌሎችን ለጥቃት የሚያነሳሱ ንግግሮች የኬንያ ምርጫ እየተቃረበ ባለበት ወቅት እየበረከቱ መጥተዋል።

ሜርሲ ኮር የተባለና መሠረቱን አሜሪካ ያደረገ የበጎ አድራጊ ድርጅት አደረግኩ ባለው ጥናት መሠረት አሁን ምርጫው ከፍተኛ ፉክክር ላይ ባለበት ወቅት እንደ ጥላቻ ንግግር የሚቆጠሩና ሁከትን ሊያነሳሱ የሚችሉ ቃላቶችን መጠቀም እየተበራከተ መጥቷል ብሏል።

ቻርልስ አፖንዱ በሜሪኮር የሰላም ግንባታና ግጭት አፈታት ፕሮግራም ኃላፊ ናቸው። እሳቸው እንደሚሉት አንዳንድ ተናጋሪዎች የጎሳ ዕውከትን ለማነሳሳት የኮድ ቃላትን ይጠቀማሉ። ኪሄ የሚል ቃል አለ። ኪሄ ማለት ያልተገረዘ ወንድ ማለት ነው። ያ ማለት ሕፃን ናቸው ለመምራትም ብቁ አይደሉም ማለት ነው።

ፊዮሜጌሽን የሚል ቃል ደግሞ አለ። የተለዩ ቡድኖችን ለማጥፋትና ኢላማ መደረጋቸውን ለማሳየት ይጠቀሙበታል። በኬንያ በመልካም ግንኙነትና በሰላም አብሮ በመኖር ላይ የሚያተኩረው ኮሚሽን 23 የሚሆኑና በጎሳዎች መሃል ግጭት ሊያነሳሱ የሚችሉ ቃላትን አትመዋል።

አንዳንዶቹ ቃላቶች ከአካባቢያቸው ውጪ በሌላ ጎሳ መሬቶች ላይ የሚኖሩ ሰዎች ለቀው እንዲወጡ ጥሪ ያደርጋል። ልክ እንደ ሜሪኮር የጥላቻ ንግግርን ለማስቆም የሚሠራውና ዓለም አቀፍ የሰላም ድርጅት የተባለው ተቋም የኬንያ ኃላፊ የሆኑት ዳንኤል ኦሞንዲ ሰዎችን ሊያስቆጡ የሚችሉ ንግግሮችን በምርጫ ዘመቻዎች ላይ ማስተዋላቸውን ተናግረው ትልቅ ችግር ይፈጥራል ብለው ግን አይገምቱም። ሰዎች ሰብ

ሰብ ወደሚሉበት ከሄድክ ጠንከር ያሉ ንግግሮችን ትሰማለህ፣ ጠንከር ያሉ መፈክሮችን ታደምጣለህ። እንደ ሰላም አቀንቃኝነቴ እየሆነ ያለውን ስላየው ፍርሃትን አላዘርጽም። ፖለቲካችን ጠንከር ያለና በንቃት ተሳትፎ ስለሚስተዋልበት ነው። ተንታኞች እንደሚሉት ናይሮቢ፣ አጎራባቾቿ ኪያምቡና ነካሩ፣ የምክትል ፕሬዚዳንቱ ዊልያም ሩቶ የትውልድ ቦታ የሆነችው

ኡሲን ጊሺ እና የራይላ ኦዲንጋ ሀገር ኪሲሙ ከምርጫ ጋር ተያይዞ የሚመጡ ሁከቶች ሊታይባቸው ይችላሉ ተብለው የሚገመቱ ቦታዎች ናቸው። ሩቶ እና ኦዲንጋ በፕሬዝዳንታዊ ምርጫ ከፊት የሚገኙ ተወዳዳሪዎች ናቸው። በፖለቲካ ጉዳዮች ላይ አስተያየታቸውን የሚያካፍሉት ማይክል አግዋንዳ እንደሚሉት ሁለቱም ተፎካካሪዎች

ሀገሪቱ ውስጥ ለተፈጠረው ውጥረት በከፊል ተጠያቂ ናቸው። አሁን እየሆነ ያለው በቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ እና አሁን በስልጣን ላይ ባሉት ምክትል ፕሬዚደንት መካከል ያለው ፉክክር ጠንከር ያለና ተቀራራቢ ነው። በዚህ ምክንያት ሰዎች ከተገቢ የምርጫ መፈክሮችና ከዋናዎቹ ጉዳዮች ማለትም ፍልስፍናና እምነቶች እንዲሁም የልማትና መሰረተ ልማት ጉዳዮች ወጥተው ግለሰባዊ ጉዳዮች ላይ እያተኮሩ ነው። በሰላም ላይ የሚሰሩ

ድርጅቶች ውጥረቱን ለማርገብ ምርጫውን በተመለከተ መራጮች ትክክለኛ መረጃን እንዴት እንደሚያገኙ በማህበራዊ መገናኛ ዘዴዎችና በስብሰባ አዳራሾች በማስተማር ላይ ናቸው።

በሜሪኮር የፕሮግራም ኃላፊው ቻርለስ አፖንዱ የፖለቲካ ችግሮችን ከብጥብጥ ውጪ መፍታት ስለሚቻልባቸው መንገዶች ያብራራሉ። አጨቃጫቂ ጉዳዮችን ለመፍታት ተቃውሞ ሰልፍ ማድረግ፣ ሁከትን መፍጠርና ደጋፊዎችን ኢላማ ማድረግ ሳይሆን አገሪቱ ባለቻቸው የውዝግብ መፍቻ ዘዴዎች እንዲፈቱ ማህበራዊ ሚዲያን ተጠቅመን ግንዛቤ እያስጨበጥን ነው። የፖለቲካ ፓርቲዎችን ውዝግብ የሚፈታ የፍርድ አካል እንዳለ ማወቅ

አለባቸው ወደ ፍርድ ቤት መሄድ ይችላሉ የውስጥ ፓርቲ ውዝግብ መፍቻ መንገዶችን መጠቀምም ይቻላል ከዚህ በፊት በኬንያ የተደረጉ ምርጫዎች በጥቃት የታጀቡ የተቃውሞ ሰልፎችን እና ሰዎች በጎሳቸው ምክንያት የተጠቁበትን ክስተት አስተናግደዋል እንደ አውሮፓውያን አቆጣጠር በ2007 የተካሄደውን አጨቃጫቂ ምርጫ ተከትሎ በተነሳ ብጥብጥ 1100 ሰዎች ሲገደሉ ሩብ ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል

መሐመድ የሱፍ ከናይሮቢ የላከውን ዘገባ ነበር ለዛሬ ዲሞክራሲ በተግባር ፕሮግራማችን ያቀረብ ነው። ሳምንት ሌላ ጉዳይ ይዘን እንመጣለን። እንግዲ ወልዴነኝ ከአሌክዛንድሪያ ቨርጂኒያ።

አመሰግናለሁ። እንግዱ ክብራትና ክቡራን አድማጮች የምሽቱ መጨረሻ ቅንብር ሴቶችና ቤተሰብ ነው። ጥቃት የደረሰባት አንዲት ሴት ሆስፒታል ውስጥ ቀያሪ በማጣት ያንኑ አጥባት ለብሳለች ይላሉ ዶክተር እስማኤል አሚኑ። ጾታዊ ጥቃት ከደረሰና ከኮቪድ-19 በኋላ መጨመሩን በጉዳዩ ላይ የሚሰሩ የጤናና የሥነ ጾታ ባለሙያዎች ይናገራሉ። ለመሆኑ አንዲት ሴት የጾታዊ ጥቃት ሲፈጸምባት ማድረግ ያለባት ነገሮች ምንድን ናቸው?

በጋንዲ መታሰቢያ ሆስፒታል የአንድ መስኮት ክፍል ባልደረባ የሆኑት ዶክተር እስማኤል አሚኑ ከአሜሪካ ድምጽ የጋቢና ፕሮግራም ጋር ቆይታ አድርገዋል። እንሆ ዋን ስቶፕ ሴንተር እንግዲህ በሌላ ስሙ አንድ መስኮት አገልግሎት ክፍል ይባላል። እሱም ማለት ነው የተለያዩ አገልግሎቶችን በአንድ ጥላ ስር መስጠት ማለት ነው። የሚያካትታቸው የተለያዩ ዲፓርትመንቶችም የስነልቦና አገልግሎት ህክምና የሚሰጡ አሉ፣ ሜዲካል ህክምና

የፖሊስ የዓቃቤ ህግ እንዲሁም ሶሻል ወርከሮች ይገኙበታል። ኬዝ ማናጀሮች፣ ፋርማሲ ሰራተኞች፣ ላብራቶሪ ሰራተኞች። አንድ ሰው ጥቃት ደርሶበት ወይ መደፈር ገጥቦት ወደ ማዕከላችን ቢመጣ የትም ቦታ ሳይንቀሳቀስ አንድ ማዕከል ውስጥ ሁሉንም አገልግሎት አግኝቶ የሚሄድበት ቦታ ነው ማለት ነው። እናንተ በቀን ምን ያህል ሰው ነው የምታዩት? ከነዚህ ውስጥ ምን ያህሎቹ ወጣቶች ናቸው? ምን ያህሎቹ ሴቶች ናቸው? ምን ያህል ወደምናየው ከመሄዳችን በፊት

ትንሽ ስለ ቤቱ ተጨማሪ ነገር ላብራራለሽ። ይሄ ዋን ስቶፕ ሴንተር ነጻ ነው አገልግሎት የምንሰጠው። የሕክምና አገልግሎት ይሰጣለን። አንድ ሰው ጥቃት ደርሶበት፣ ብዙ ጊዜ ሴቶች ናቸው። ሴቶች ጥቃት ደርሶባቸው በሚመጡበት ጊዜ የተለያየ አካላዊ ጉዳት ሊያጋጥማቸው ይችላል። መቧጫ፣ መድማት፣ የተለያዩ የአካላዊ መሰንጠቆች ወይ ስፔሲፊካሊ ደግሞ ማዕፀን በር መሰንጠቅ እንደዚህ አይነት

አጋጣሚ አጋጥሟቸው ሊመጡ ይችላሉ። ያው ደግሞ እንግዲህ በሚደፈሩበት ጊዜ ለተለያዩ በሽታዎች ሊዳረጉ ይችላሉ። አላስፈላጊ እርግዝና እንዲሁም ለኤች አይ ቪ ሊጋለጡ ይችላሉ። ለአባላዘር በሽታ፣ ለጉበት ቫይረስ በሽታ ሊጋለጡ ይችላሉ። እነዚህ ነው ለህክምናዎች

ለነጻ እንሰጣለን ማለት ነው። ይህም ብቻ ሳይሆን ተከታታይ የሆነ የስነ ልቦና አገልግሎት እንሰጣለን። ብዙ ጊዜ የስነ ልቦና ጉዳቱና ረጅም ጊዜ ሊቆይ ስለሚችል በቀጠሮ እየተመላለሱ የስነ ልቦና አገልግሎቱን ያገኛሉ። ከዛ ውጭ ምንድን ነው እንግዲህ መንከራተት አይጠበቅባቸው ገናል ለተወሰነ ቀን ማቆያም አለን፣ ለሶስት ቀን የሚሆን በተለይ ደግሞ

አካላዊ ጉዳት ደርሶባቸው የመጡ ቤተሰብ ሳይኖሯቸው የመጡ ሳሉን እዛ እናቆያቸዋለን። ነገር ግን ከዛ በላይ መቆየት ካለባቸው ሼልተሮች አሉ፣ እዛ ሂደው ለረጅም ጊዜ እራሳቸውን ችለው የህግ ሂደቱን እስኪያልቅ ድረስ እዛ የሚቆዩበት ሼልተሮች አሉ። ወደዛ እንልካቸዋለን ማለት ነው። ምን ያህል ይመጣሉ ለሚለው እንግዲህ አሁን ባለው መረጃ መሰረት በቀን አምስትም ስድስትም

እስከ አስር አስራ ሁለትም የሚመጡበት አጋጣሚ አለ። ነገር ግን አንዳንዴ ደግሞ አንድም ሁለትም ብቻ የሚመጡበት ሁኔታ አለ። ለዚህ በወር ስናስቀምጥ ከመቶ አስራ አምስት እስከ መቶ ሀያ መደፈር አጋጥማቸውን የሚመጡ ሴቶችና ሕጻናት ይገኛሉ ማለት ነው። ምሳሌ ያለፉትን ዘጠኝ ወራት የሁለት ሺህ አስራ አራት ሪፖርት ለማስቀመጥ ወደ ስድስት መቶ ሰማኒያ ስምንት ጥቃት ደርሶባቸው የመጡ ሴቶችና ሕጻናት አሉ። ከነዛ ውስጥ ከሰማኒያ ስምንት በላዩ የሚሆኑት

ከአስራ ስምንት በታች የሆኑ ልጆች ናቸው ማለት ነው። ከአስራ ስምንት በታችሁ የሆነውም ደግሞ ብዙ የሚሆኑት ከአስር አመት በታች የሆኑ ከስድስት አመት እስከ ዘጠኝ አመት ያሉት ቁጥራ በጣም ብዙ ነው ማለት ነው። አሁን እርስዎ እንደነገሩኝ እድሜያቸው ከአስራ ስምንት አመት በታችው የሆኑ ልጃገረዶች እንዲሁም ደግሞ ይባስ ብሎም ከአስር አመት በታቸው የሆኑ ህጻናቶች ናቸው ለጥቃት የሚጋለጡት።

ይሄ ከምን የመነጨ ነው? እንደ ጤና ባለሙያስ በምን መልኩ ሊቀረፍ ይችላል ብለው ያስባሉ? ጥቃት ደርሶባቸው የሚመጡት እንግዲህ አብዛኞቹ ህጻናት ናቸው። ይህ የሆነበት ምክንያት ብለን ለማጣራት ሞክረናል። ነገር ግን ይህ ነው የሚባል ምክንያት ማስቀመጥ አልቻለም። ነገር ግን ብዙ ጊዜ ከፍ ያሉ ሰዎች ጥቃት ቢደርስባቸውም ወደ ሕክምና ተቋም የመሄድ

ፍራቻ ስላለ ህጻናቶች ግን ጥቃት በደረሰባቸው ጊዜ ለቤተሰብ ስለሚናገሩ ቤተሰብ ደግሞ ፈጣን እርምጃ ወስዶ ወደ እኛ ስለሚመጣ ሊሆን ይችላል ብለን እናስባለን። እንዲሁም የምንገምተው ነገር ምንድን ነው ህጻናቶች ብዙ ጊዜ ራሳቸውን መከላከል አይችሉም። ጥቃት ደርሶባቸው ለሚመጡ ሰዎች ከሚሰጡ አገልግሎቶች መካከል የስነ ልቦና አገልግሎት አንዱ መሆኑን ነግረውኛል። ይህንን ምን ያህል ሰዎች ምርም መጥተው ይከታተላሉ?

አዎ እንግዲህ ስፔሻሊ አሁን በየህክምና ተቋማት አንድ ሰዎች ተደፍሮ በሚመጡበት ጊዜ ፎከስ የምናደርገው አካላዊ ምርመራው ላይ ነው። ነገር ግን አብዛኛው እንግዲህ ስፔሻሊ መደፈር ላይ ለረጅም ጊዜ የሚቆየው የልቦና ጉዳቱ በአንድ ጊዜ የሚቆም አይደለም። ምሳሌ ልነግርሽ ያህል የሆነች ልጅ አሁን ከአስራ አንድ አመት በኋላ በጊዜው ሰባት አመት ነበረች ከአስራ አንድ አመት በኋላ ወደ ሴንተራችን መጥታ ምን ችለናለች፣ ጎረቤታችን የነበሩ ተለቅ ያሉ ሰውዬ በልጅነቴ እንደዚህ ደፍረውኝ ነበር

ያኔ ለመናገር ፈርቼ ዝም ብዬ ነበር። አሁን ግን ጎረቤት ባየዋቸው ቁጥር መበሳጨት ጀመርኩ ብላ ከአስራ አንድ አመት በኋላ የመጣች ልጅ አለች። ይህ የሚያሳየው ምንድን ነው? መደፈር አካላዊን እኛ እናክማለን፣ መድኃኒት መንሰጥ እንችላለን። ነገር ግን የስነ ልቦና ጉዳቱን ግን እድሜ ልክ አብሮን የሚቆይ ነው። ኢትዮጵያ ውስጥም ቦታ ሰጥተነው ብዙ ህክምና አንሰጥም። እኛ ሴንተር አሁን አንድ የህክምና ባለሙያ የስነ ልቦና ባለሙያ ብቻ ነው ያለን። ነገር ግን ከዛም በላይ መሆን አለበት ምንሳ

ፌደሬሽን አልቦን አገልግሎት ቀንቀን ብቻ ነው ሀያ አራት ሰዓት ሊሰጥ የሚገባው ህክምና መሆን አለበት። ቁጥሩም በከፍተኛ ሁኔታ መጨመር አለበት። ማስተማርም በከፍተኛ ሁኔታ መተግበር መቻል አለበት ማለት ነው። ከጤና አንጻር አንዲት ሴት ወይም ደግሞ አንድ ህጻን ተደፍረው ሲመጡ ምንድን ነው እሱ ማድረግ ያለባቸው ወላጆችም ሆኑ ምን ማድረግ አለባቸው? ጥሩ ጥያቄ ነው። በሰፊው አገልግሎት ከምንሰጥባቸው በጣም ቢሆነው የህክምና አገልግሎት ነው።

አንድ ጥቃት ደርሶበት ወይ ደርሶባት የመጣች ሴት ልጅ እንግዲህ ምን ማድረግ አለባት? ልክ ጥቃት እንደተፈጸመ በፍጥነት አካባቢዋ ባለ ጤና ጣቢያ ሊሆን ይችላል፣ ወይ ሆስፒታል እንዲ ወይ ደግሞ ፖሊስ ጣቢያ መሄድ ትችላለች። እኛ እያንዳንዱን ጤና ጣቢያ ግንዛቤ ማስጨበጫ ፕሮግራሞች እና ስልጠናዎችን ሰጥተናል። እንዲሁም ፖሊስ ጣቢያዎችን እንዲሁ እውቀቱ እንዲኖራቸው ተደርገዋል። እና አንድ ሰው ጥቃት ሲደርስበት በፍጥነት ወደ ዋን ስቶፕ ሴንተሩ መምጣት

እንደሚገባቸው አስተምረናል። ለዚህ አንድ ሴት ጥቃት ልክ እንደተፈጸመባት በፍጥነት አቅራቢያ ባለ ሄልስ ሴንተር ወይ ሆስፒታል መሄድ አለባት። ይሄ ለምደው የሚጠቅመው ቅድም የጠቀስኳቸው የምንሰጣቸው ሕክምናዎች አሉ። እነዚህ ነገራቶች በፍጥነት በመጡበት ሁኔታ ሕክምና ማስጠት እንችላለን ማለት ነው። ምሳሌ የኤች አይ ቪ መከላከያውን ኤች አይ ቪ መከላከያ ማለት ምን ማለት ነው? ጥቃት አድራሹ ኤች አይ ቪ በሽታ

ይኖርበት እና ጥቃት የደረሰባት ደግሞ እንደዚህ አይነት ነገር ባይኖርባት ከሱ ወደ እንዳይተላለፍባት የቻጅ መከላከያ ህክምና ይሰጣል። እንዲመጡ እመክራለን። ነገር ግን ቢቆዩ ቢቆዩ እንኳን ከአምስት ቀን በላይ መቆየት የለባቸውም። በዚህ ቀን መሀል ከመጪ ግን እንዳያረግዙ የእርግዝና መከላከያ መድኃኒት ይሰጣቸዋል ትላሉ። አንዳንድ ሰው ዘግይቶ ሊመጣ ይችላል። መመክረው ቶሎ ቢመጡ ነው። አሁንም በዚህ በፕሮግራማቹ ማስተላለፍ የምንፈልገው ምንድን ነው? ልክ ጥቃት የደረሰበት ሰው

ወደ ገቢ መታሰቢያ ሆስፒታል ወይ ሚኒሊክ ሆስፒታል፣ ጥሩነሽ ቤጂንግ ሆስፒታል፣ ኤካ አባዶ ሆስፒታል እንዲሁም አበበሽ ጎበና ሆስፒታል በአቅራቢያው በሚገኘው ህክምና ቦታ ሂዶ ይሄን ሁሉ አገልግሎት በነጻ ማግኘት ይችላል። ነገር ግን አሁን ቆይተው አመትም ሁለት አመትም ሶስት አመትም ወራትም ቆይተው ቢመጡ ግን ምንም ችግር የለውም። የሚገባቸውን አገልግሎት እንሰጣቸዋለን ማለት ነው። የህክምና የሚሆን የስነ ልቦና አገልግሎት ህዝብ ቢዘገይም

እንዲመጡ መክራለን ጨርሻለሁ ጥያቄዎችን አንተ መጨመረው ትፈልገው ነገር ካለ ዶክተር እሺ ሊጨምር እንግዲህ አሁን ምን አለ አንድ ሰው ጥቃት ሲደርስበት ስፔሻሊ ህጻናቶቹ ጥቃት ሲደርስባቸው ምን ያደርጋሉ ለቤተሰብ በሚናገሩበት ጊዜ ቤተሰብ መቆጣት አካባቢ ላለ ሰው መናገር የተለመደ ነገር ነው እኛ ጋር አሁን ህጻናቶች ዘጠኝ አመት ወይ አስራ ሁለት አስራ ሶስት አመት ተደፍለው በሚመጡበት ጊዜ ምን ያደርጋሉ

የጎረቤት ሰው ተሰብስቦ ሰባት ስምንት ሆኖ ነው ጎርፈው የሚመጡት። ቤተሰብ እያለቀሰ በቃ ብስጭቱን ፊት ለፊት እያሳየ ነው የሚመጣው እና ይሄ ምን ያመጣል? ልጆቹ ወደፊትም እንኳን እንደዚህ አይነት ጉዳት ቢደርስ መደበቅን ምርጫቸው ያደርጋሉ ማለት ነው። መምከር የምፈልገው ምንድን ነው፣ እንደዚህ አይነት ነገር ልጆች ወዳቸው ለእናንተ እንደዚህ ሆንኩ እንትና መካኝ እንደዚህ አደረገኝ ብሎ በሚናገሩበት ጊዜ ልጆቹ ጋር ሪያክሽኖቻችንን ማሳየት የለብንም።

ያቀብለን ለብቻችን ሆነን ስሜታችንን መግለጽ እንችላለን። ብልጆቹ ጋር ግን ጎበዝ ምናምን ብላችሁ ወደ አቅራቢያው ጤና ጣቢያ ወይ ሕክምና ቦታ መውሰድ አለብን። ክቡራትና ክቡራን አድማጮች የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለረቡ ምሽት ያዘጋጀውን እዚህ ላይ ያበቃ። ነገ ሐሙስ ምሽት መልሰን እንገናኛለን። ያስተናግድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።